ገዥው ኢህአደግ ሊቀመንበሩ መረጠ። ደጋግመን እንደገለጽነው ለመሆኑ የዶክተር አብይ አህመድ መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆነው የፓርቲው ሊቀመንበር ሆኖ መመረጥ፣ ይልቁንም በተቃዋሚ ፓርቲዎች አይን ምን አንደምታ ፈጥሮ ይሆን? ሶስት የተቃዋሚ ፓርቲ መሪዎችን አዋይቷል። አሉላ ከበደ አመሰግናለሁ። አዲሱ ሶስቱን ለጊዜው እናነጋግር እንጂ ከሀገር ውጭ ያሉትንም ሌሎች ተቃዋሚ ድርጅቶችንም ደርሰናል። በተከታታይ ሰሞኑንም እናቀርባለን። ለሁሉም የአሁኖቹ ተወያዮች ራሳቸውን በሚያስተዋውቁበት እንነሳ። አብርሃ ደስታ የአረና ፓርቲ ሊቀመንበር ነኝ። ሙላቱ ገመች እባላለሁ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ነኝ። ተመሰግናለሁ። እኔም የሺዋስ አሰፋ እባላለሁ የሰማያዊ ፓርቲ ሊቀመንበር ነኝ። እንግዶቼ ሁላችሁንም ለትውውቁ አመሰግናለሁ። የምንወያይበት ርዕስ ኢህአዴግ በትላንትናው ዕለት ሊቀመንበሩ መርጧል። የኦህዲዱን ዶክተር አብይ አህመድን ሊቀመንበሩ አድርጓል። በአሰራሩም መሰረት ዶክተር አብይ አህመድ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። የአሁኑ የኢህአዴግ ሊቀመንበር ምርጫ ታዲያ ብዙ ምክንያቶች ከአሁን ቀደም ባልታየ መልኩ ትኩረት ስቦ ሰንብተዋል። የምርጫው ውጤት ያንን ያህል የብዙዎችን ቀልብ የሳበ ይመስላል። ዜናው ከፈጠረው እና ሊፈጥር ከሚችለው ስሜት እንነሳ። ማን ይሆናል የሚለው ሲያነጋግር ሰንብቶ ነው እና በመጨረሻው የዶክተር አብይ በርግጥ የድርጅቱ ሊቀመንበር እና መጪው የአገሪቱ ጠቅላይ ሚኒስትር የመሆን ውሳኔ ይፋ የተደረገው። ለመሆኑ ዶክተር አብይ ይመረጣሉ ብላችሁ ጠብቃችሁ ነበር? አዎ እኔ ብዙ አልጠበቅኩም። የፈለገውን ሊቀመንበር ቢያደርግ ያው ኢህአዴግ ነው ዝሮ ዝሮ። ስለዚህ ብዙ የጠበቅኩት ነገር አልነበረም። ነገር ግን ህወሀት በነበረ መረጃ አቶ ደመቀ መኮንን ለመምረጥ ተዘጋጅቶ ነበረ። አቶ ደመቀ ካልሆነ ደግሞ አቶ ሽፈራው ሽጉጤን ለመምረጥ ተዘጋጅቶ እንደነበረ እና ዶክተር አብይ ይፈልጋል ይመርጣል ብዬ አላሰብኩም ነበር። ቢሆንም ግን የፈለገ ቢመረጥ ለእኔ ትርጉም አይሰጠኝም ነበር። አሁን ከተመረጠ በኋላ በምርጫው ሂደት የነበረውን ነገር ስሰማ ግን ትኩረቴን በጣም የሳበው ነገር ሁሉም እነ ዶክተር ደብረጽዮንም ተወዳድረው ተሸንፈው ዶክተር አብይ አህመድን የተመረጠ ሲባል በህወሀት ስልጣን አልተሰጠውም፣ ያው ነጥቆ ነው የወሰደው ብዬ ነው የማስበው። ስለዚህ ነጥቆ ከወሰደው አንድ ዜና ሆነዋል። ምክንያቱ አመራረጡ የአመራረጥ ሂደቱ ትኩረት እንዲስብ ሆነዋል። መልካም አቶ አብርሃ ደስታ ከጠበቁት ውጪ እንደሆነ ነው የገለጹት። ሂደቱ የተለየ ስሜት እንደሰጣቸውም ገልጠዋል። አቶ ሙላቱስ፣ በእርስዎ በኩል ይህን ዜና ጠብቀው ነበር? የሆነውንስ እንደምን አገኙት? እንግዲህ ባለፉት ጊዜያት ውስጥ ከሚመላለሱት እና ከሚሰጡት በሶሻል ሚዲያ ከሚካሄዱት ብዙ ወሬዎች ነበሩ። የተለያዩ ስሜቶች ነበሩ አራቱም ሆኖ እንደሚቀርቡ አይነት ነበር። በሚዲያ ላይ ሲነገር የነበረው የአራቱ ድርጅቶች ሊቀመናብርት እጩ ሆኖ እንደሚቀርቡ አይነት ነው እና አሁን በመጨረሻ ላይ እንግዲህ ሶስት ሆኖ በመቅረባቸው አቶ ደመቀ መኮንን ባላቸው ቦታ እንደቆዩና ለሊቀመንበርነት እንዳልተወዳደሩ ነው የተረዳ ነው እና ዶክተር አብይ አህመድ መመረጣቸው በዚህ አጋጣሚ በግሌ እንኳን ደስ አላቸው ነው የምለው ከኢህአዲግ ውስጥ ማንም ሰው ተራም ቢመረጥ የድርጅታቸው ነው እና ድርጅቶች ደግሞ በየጊዜው መሪዎቻቸውን እንደ ማንኛውም የሚመርጡት ነው እና ስለዚህ በእኛ በኩል የሚሰጠን ነገር የለም። ኢህአዴግ ውስጥ የሚመረጡት የድርጅቱን ፖሊሲ የሚያስፈጽሙና እስካሁን ድረስ እንግዲህ ለሀያ ሰባት አመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ ሀያ ሰባት አመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከእኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጠንም። ከስሜታችሁ ባሻገር ያለውን እንዴት ተመለከታችሁት? በተጨባጭ ከሚጠየቁ ለውጦች ጋር እናዛምዳለን። አቶ የሸዋስ እርስዎን ባጭሩ እንዲሁ ጠብቀው ነበረይ ዜናውን ሲሰሙ የነበረውን ሁኔታ። አመሰግናለሁ። በጣም እንግዲህ ይህንን ጉዳይ በተመለከተ ትናንትና መግለጫ ወጥተናል። እኛ ምርጫ አንድ ነው። ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው። ቦታ ለማግኘት በድርጅት ደረጃ እንኳን ዶክተር አብይ ሀያ አምስት ፐርሰንት እድል አላቸው ከዛ የኦህዴድ ተራማ እሳቸው ያደረጉት ንግግር እንደዚህ እንደዚህ ስናስብ ደግሞ እድላቸው ወደ አርባ ወደ አምሳ ፐርሰንት ከፍ ያለ ነበር። ከዛ በተጨማሪ በዓለም አቀፍም እዚም በሀገር ውስጥ ባሉ ወደ እሳቸው የሚያመለክት ነገር ይገለጽ ነበር ተመራጭነት እያሉ ነው። አዎ እሳቸው እንደሚመደቡ የሚያሳዩ ፍንጮች ነበሩ። ሁለቱ ከዚህ በፊት ከኔ ቀደም ብለው የተናገሩት ጓደኞች እንደተናገሩት ይሄ በራሱ ግብ አይደለም። ከዚህ በፊትም የተለያዩ ሚኒስትሮች ተቀይረዋል። ጠቅላይ ሚኒስትሩ አቶ ኃይለ ማርያም ተቀይረዋል። ይሄ ግን በራሱ ግብ አይደለም። ሌላ ግብ አለ። መሰረታዊ ለውጥ ሪፎርም ያስፈልጋል። ለዛ ወደድ እንደ ድርጅት ተራማጅ በመሆኑ ዶክተር አብይም በንግግሮቻቸው የተሻለ ፍንጭ በማሳየታቸው ታሪካዊ እና ነገር ግን ፈታኝ የሆነ ወቅት ላይ እሳቸው መሆናቸው ለምንፈልገው ሪፎርም ካሉት አማራጮች የተሻሉ ናቸው ብለን ነው የወሰድነው። እኛ እንግዲህ በተግባር ወደፊት የምናየው ይሆናል። አሁን ባለው ግን እሳቸውም የገቡትን ቃል የሕዝቡንም ፍላጎት እንዲያሟሉና ለእውነተኛ ለውጥ እንዲሰሩ ፈጣሪ እርዳቸው ነው የምለው። መልካም። አቶ የሸዋስ ከጠሩት ከመጨረሻው ቃል እንነሳ ታሪካዊ ነገር ግን ፈታኝ የሆነ ብለውታል። አገር በአስቸኳይ ጊዜ አዋጅ ውስጥ የዋለችበት ነው። እንደ ድርጅትም የተለያዩ መግለጫዎችን ስታወጡ ቆይታችኋል። የፖለቲካ ውጥረቱ የገነነበት ይልቁንም ሌሎች ህጋዊ አማራጮች ወይም ከአስቸኳይ ጊዜ አዋጅ በመለስ ያሉ አማራጮች መስራት ያልቻሉበት ሁኔታ ተፈጥሯል፣ በሚል ገዢው ፓርቲ አስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ያወጣበት ሁኔታ ውስጥ ባለበት ነው የተመረጡትና በእርግጥም ፈታኝነቱን መመልከት አያዳግትም። ከህዝብ ጥያቄዎች አንጻር ዛሬ በአገሪቱ ውስጥ ካለው ከነገሰው ውጥረት አንጻር የተሻሉ ሁኔታዎች እንዲመጡ የኢትዮጵያ ህዝብ ይጠይቃል የምትሉት እንደ የውክልናችሁ ከምታነሷቸው ጥያቄዎች አንጻር ዘርዘር አድርገን እንመልከት። ከመጨረሻው መላሽ ልነሳ፣ አቶ የሸዋስ ጀመር አድርገውታልና፣ በዚህ ፈታኝ ባሉት ሁኔታ ውስጥ ምን አይነት ተጨባጭ አዋንታዊ ለውጦች ሊመጡ ይችላሉ? የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ሊረዳ ይችላል ብለው ተስፋ ያደርጋሉ? እሺ በጣም ጥሩ ጥያቄ ነው። የዚህ ሁሉ የዚህ ሁሉ ለውጦች ነው በሰው ደረጃ ያሉ ለውጦች መነሻ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ የተነሳው በሁለት ሺህ ሰባት ዓመተ ምህረት ተደረገ የተባለ የውሸት ምርጫ መቶ በመቶ አሸንፍ ያለው ካለ በኋላ ነው። ግንባሩ እሳቸውም ጭምር ያሉበት ተቃዋሚዎችን እስር ቤት አስገብቶ ምርጫ ቦርድን፣ ሚዲያውን፣ ተቋማትን፣ ሌሎችንም ተቋማት በቁጥጥሩ ስራ አድርጎ መቶ በመቶ አሸነፍ ያለው ማለቱ ይሄ አገዛዝ የመለወጥ ተስ መለወጡ ብቻ አይደለም የመለወጥ ተስፋ እንደሌለው ለዘላለም ሲገዛ እንዲኖር ሀሳብ እንዳለው በማመላከቱ ምክንያት በኦሮሚያ ክልል ውስጥ በአራት ወር፣ በአምስት ወር ውስጥ በአማራ ክልል አንድ አመት ባልሞላ በአስር ወር ወይም በአስራ አንድ ወር አካባቢ ውስጥ አልመረጥንህም ብሎ ህዝብ ወጣ። ይሄ ሁሉ ሰው ሞተ፣ ቆሰለ፣ ንብረት ወደመ። ስለዚህ መነሻው የህዝብ ጥያቄ ነው ለአገዛዝ በኋላ እድል አንሰጥም ለመረጥ ነው የመተዳደር መብቱም ብቃቱም ችሎታውም አለን ብሎ ህዝቡ በመነሳቱ ምክንያት ነው። ስለዚህ ህዝብ እንዳልኩት ይህንን ዶክተር አብይ አህመድ ከሌሎቹ በተሻለ ከሌሎቹ በተሻለ ይገነዘባሉ የሚል ግምት አለ። ኦህዴድም እንደ ድርጅት ከህዝብ ጎን የመቆም አዝማሚያ እና ተራማጅነት አሳይቷል። ስለዚህ አሁን የሚጠበቅባቸው አንደኛ የተናገሩ ሀገርን የማስቀጠል ኢትዮጵያን የማስቀጠል ፍላጎት እንዳላቸው እስቲ በንግግሮቻቸው አሳይተዋል። ተግባሩን ወደፊት እናየዋለን ብለናል። ሌላው ግን ምንድን ነው የሚያስፈልገው? የመጀመሪያው የፖለቲካ እና የህሊና እስረኞችን በሙሉ መፍታት። አሁን ትንሽ ነው የተፈታው። የሚታወቁ ሰዎች ናቸው የተፈቱት። በጣም ብዙ ያልተፈቱ አሉ። እነሱን እንዲፈቱ ያደርጋሉ። ቀጥሎ ከሚመለከታቸው ሁሉ የሀገር ውስጥ የውጭ የታጠቀ በሰላማዊ የሚታገል ምናምን ሳይል ሁሉንም ለውይይት ይጋብዛሉ ወይም በሚደረግ የውይይት ግብዣ ላይ ይገኛሉ። ይህን እኛም ልናዘጋጅ እንችላለን። ስሙን እየተዘጋጀንበት ነው። ከዛ በኋላ የሚያስፈልጉ ሪፎርሞችን በምርጫ ቦርድ፣ በፍርድ ቤቶች፣ በፖሊስ፣ በደህንነት፣ በሚዲያ፣ በዚህ ሁሉ የሚያስፈልጉ ለውጥ ማድረግ ምንም ጊዜ የማይሰጠው ከዚህ በፊት አውሮፓና አሜሪካ ነበር ምሳሌ የምናደርገው። አሁን በቅርብ ኬንያ፣ ጋና፣ ደቡብ አፍሪካ ሌሎችም ለነጻነታቸው ያገዝናቸው ሀገሮች በዲሞክራሲ መሪ እና አስተማሪዎቻችን ሆነዋል። እነሱ ደረጃ ላይ የምንደርስበትን ሪፎርም የሚያደርጉ ይመስለኛል የሚሰው እንደተባለው ግን በተግባር ልንፈትናቸው ታሪካዊ ወቅት ላይ ነው ያሉት። መልካም። አቶ ሙላቱ እርሶስ በተጨባጭ ምን አይነት ለውጦች ሊመጡ ይችላሉ ብለው ተስፋ ያደርጋሉ? የትኞቹስ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል? የአድማጮች፣ ሰዓቱ አለቀ። አቶ ሙላቱ ይመልሳሉ። ከሌሎች ተጨማሪ የፖለቲካ ድርጅት ጋር የተካሄዱ ውይይቶችንም በተከታታይ እናቀርባለን።